hagyanya report በትግራይ ክልል ዳግም ጦርነት ሊያገረሽ ይችላል በሚል ስጋት የምግብና ምግብ ነክ ያልሆኑ ፍጀታዎች ዋጋ መናሩን ነዋሪዎች ገለጹም። አዲስ ማለዳ እንደዘገበው ህወሓት ጥቅምት 26 ቀን 2018 ዓ ም የአፋር ክልል ወሰንን አልፎ በክልሉ የተለያዩ ከተሞችና ወረዳዎች ፈጽሞታል ሲል የአፋር ክልል ከገለጸው ጥቃት ወዲህ በመቀሌ ከተማ በከፍተኛ ሁኔታ መደበኛ እንቅስቃሴ መቀዛቀዙን ዘግቧል። ስማቸውን ከመግለጽ ተቆጥበዋል ያላቸው ነዋሪዎች ነገሩኝ እንዳለው ጥቃቱ ተፈጽሟል ከተባለበት ጊዜ ወዲህ የቀደመው ጦርነት ይቀሰቀሳል በሚል ስጋት ነዋሪዎች ጭንቀት ውስጥ ገብተዋል። አተርፍ ባይ ሲሉ ገለጿቸው ያሉ ነጋዴዎችም ሁኔታውን ተጠቅመው ለማትረፍ በምግብና ምግብ ነክ ባልሆኑ ሸቀቶች ላይ ከፍተኛ ጭማሪ ማድረጋቸውን እንደገለጹለት አዲስ ማለዳ አክሎ ዘግቧል። በክልሉ ከሚመረቱና በቅርብ ከሚገኙ የአትክልት ምግቦች ባሻገር በሌሎች እንደ ማካሮኒ፣ ሩዝ እና የመሳሰሉ ምግቦች ላይም ያ እስከ 30 በመቶ የዋጋ ጭማሪ ተደርጎባቸዋል ተብሏል። ይህ በወንድማማች ሕዝቦች መካከል በየጊዜው የሚነሳ ግጭትና ጦርነት ለምን ያስፈልጋል የሚል ጥያቄ በኅብረተሰቡ ዘንድ እንዳለ ለአዲስ ማለዳ የተናገሩት አስተያየት ሰጫዎች በሸቀጦች ላይ ዋጋ ከመጨመር ባለፈ ምርቶቹ እየተደበቁም ነው ብለዋል። አስተያየት ሰጫዎቹ ከዚህ ቀደም የነበረውን ጦርነት ሕዝብ ያውቀዋል። በቀደመው ጦርነት ያጣው አብሮ አደግ ወንድሙን ነው። በጭራሽ በድጋሚ ወደ ጦርነት የመግባት ሀሳብ የለውም ሲሉ አስተያየት ሰጪው ማዕከላቸውን ዘገባው አክሎ ጠቅሷል። የመቀሌ ከተማ ከሁለት ዓመቱ አውዳሚ ጦርነት ለማገገም እንቅስቃሴ ላይ ባለችበት ሁኔታ የተከሰተው የባለፈው ሳምንት ግጭት ዛሬ ላይ ከተማዋን ወደ መቀዛቀዝ እንደከተታትም ተናግረዋል ብሏል። በባንኮች በኩልም ጥሬ ገንዘብ የለም የሚሉ ምላሾች እየተሰጡ ነው ያሉት ነዋሪዎቹ፣ ይህን የጦርነት ደመና በመስጋትም ገንዘብ የሌለው ጭምር ከዚያም ከዚህም ተበዳድሮ አስቤዛ ለመግዛት እየሞከረ ነው ሲሉ ነዋሪዎች ተናግረዋል። የዚህ ስጋት መነሻ የሆነው ባለፈው ሳምንት በአፋር ክልል ተፈጽሟል የተባለው ጥቃት ሲሆን የትግራይ ክልል ጊዜ አስተዳደር ግን የአፋር ክልልን መግለጫ መሰረተ ቢስ ሲል ውንጀላውን ውድቅ ማድረጉ አይዘነጋም። የፌዴራሉ መንግስት ቢያንስ ይህ ዘገባ እስከተጠናከረበት ጊዜ ድረስ የሁለቱም ክልሎች ወቅታዊ ሁኔታን በተመለከተ ያለው ነገር የለም። ኢትዮጵያ 32ኛውን የተባበሩት መንግስታት የአየር ንብረት ጉባኤ ለማስተናገድ ተመረጠች። ኢትዮጵያ የአየር ንብረት ለውጥ ተጽዕኖን ለመቋቋም በርካታ ተግባራትን እያከናወነች መሆኑ የተገለጸ ሲሆን 32ኛውን ጉባኤ ለማስተናገድም ባለፈው መስከረም ወር ጥያቄ ማቅረቧ ይታወሳል። በብራዚል ቤለም እየተካሄደ በሚገኘው 30ኛው የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ 30 ተሳታፊ ሀገራት የኢትዮጵያን ጥያቄ በመሪዎች ደረጃ መቀበላቸው ተገልጿል። የኮፕ 30 ጉባኤ ፕሬዚደንት አንድሬ ኮሪያ ዶላጎ የጉባኤው ተሳታፊ ሀገራት ሁነቱን እንድታስተናግድ መስማማታቸውን ገልጸው በይፋ ኃላፊነቱንም ትቀበላለች ብለዋል። በሌላ በኩል በቀጣዩ ዓመት የሚካሄደውን 31ኛውን ጉባኤ ለማስተናገድ ቱርክና አውስትራሊያ ጥያቄ ማቅረባቸው የተገለጸ ሲሆን ይህ መረጃ እስከተጠናቀረበት ጊዜ ድረስ ውሳኔ ላይ አለመደረሱን ሮይተርስ ዘግቧል። ስምንቱ ቻይናውያን ናቸው ብሏል። በክሪፕቶ ከረንሲ መተግበሪያዎች ጭምር በመታገዝ ህገወጥ የውጭ ምንዛሬ ዝውውር ያደርጉ ነበር የተባሉ ቻይናውያንና ኢትዮጵያውያን በቁጥጥር ስር ዋሉም። በተቀናጀ መንገድ ህገወጥ የውጭ ምንዛሬ ሸጥሮችን ሲፈጽሙ ደረስኩባቸው ያላቸውን 112 ተጠርጣሪዎች በቁጥጥር ስር መዋሉን ያስታወቀው የብሔራዊ መረጃና ደህንነት አገልግሎት ስምንት ቻይናውያን በቁጥጥር ስር መዋላቸውንም ለመገናኛ ብዙሀን በላከው መግለጫ ይፋ አድርጓል። በመግለጫው በተደራጀ መንገድ በስውር ሲፈጸም ነበር ያለውን ህገወጥ የምንዛሬ ገን የገንዘብ ዝውውርና ሻጥር ለማምከን የሚያስችል ሚስጢራዊ የመረጃ ስምሪቶችን ሲያደርግ እንደቆየ ያስታወቀው አገልግሎቱ ቻይናውያኑን ጨምሮ 112 ኢትዮጵያውያን ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎችን በቁጥጥር ስር ማዋሉን ገልጿል። ከህገወጥ ተግባሩ ጋር ትስስር የነበራቸው 519 የባንክ አካውንቶች መታገዳቸውንም አክሎ ገልጿል። ህገ ወጥ ሀዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሬ ስወራዎች፣ የግብር ስወራዎች፣ ህገ ወጥ ገንዘብን ህጋዊ በማስመሰል እና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንደዚሁም አሸባሪዎችንና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውን ነው መግለጫው አክሎ ያመለከተውም። በተለይ ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎች፣ የክሪፕቶከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላላዎች፣ በወጪና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንደዚሁም ህጋዊ ንግድ ሳይኖራቸው በህገወጥ ሀዋላ ላይ በመሰማራት ከፍተኛ የመደበኛ ገንዘብ በማንቀሳቀስ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላትን የማያዳግም ሕጋዊ እርምጃ መውሰዱን ነው መግለጫው አክሎ የጠቆመው። የዓለም ምግብ ፕሮግራም በመጪዎቹ አምስት ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታ አቅርቦቶችና አገልግሎቶች ከሶስት ነጥብ ሶስት ቢሊዮን ዶላር በላይ ገደማ ሊያስፈልገው እንደሚችል አስታወቅም። የድርጅቱ ስትራቴጂካዊ እቅድ ሰነድ ላይ በይፋ እንደተገለጸው የስራ አመራር ቦርዱ በቅርቡ በሚያካሄደው ስብሰባ ላይ ውይይት የሚያደርግበት ረቂቅ ሰነድ ከፍተኛ ገንዘብ ያስፈለገው በኢትዮጵያ ዝቅተኛ ገቢ ያላቸው ዜጎች ቁጥር ከፍተኛ መሆኑን በመጥቀስ ነው። ዝቅተኛ ገቢ የሚያገኙ ዜጎች ካሉባቸው አገርም ሀገራት መካከል ኢትዮጵያ አንዷ መሆኗን ያነሳው ረቂቅ ሰነዱ ከአውሮፓውያኑ 2018 ጀምሮ ተደጋጋሚ ሰው ሰራሽና ተፈጥሯዊ ቀውሶች የሆኑት ድርቅ፣ ጎርፍ፣ የበረሃ አምበጣ፣ ግጭት፣ የኮሮና ቫይረስን ጨምሮ የተለያዩ ፈተናዎች ዜጎችን ለከፍተኛ ችግር ዳርገዋልም ብሏል። በዚህም የተነሳ የኢኮኖሚ እድገት እንዲቀዛቀዝ የበረታ ድህነት እንዲንሰራፋና የመንግስት አገልግሎት በተገቢው መንገድ እንዳይዳረስ አድርገዋልም ሲል ገልጿል። እቅዱ የምግብ እጥረት ያለባቸውን ሰዎች በተለይም ስደተኞች ተፈ ተፈናቃዮችና ለችግር የተጋለጡ የማህበረሰብ ክፍሎች በቂ ምግብ እንዲቀርብላቸው ለማድረግ ያለመ ነው ብሏል። ረቂቅ ሰነዱ ጨምሮ እንደገለጸው የዓለም የምግብ ፕሮግራም የአምስት ዓመት ስትራቴጂካዊ ዕቅድ ከአውሮፓውያኑ 2026 እስከ 2030 ድረስ የሚተገበር መሆኑንም አውስቷል። በኢትዮጵያ በአጋቾች ታግቶ የቆየው ኬንያዊ ዜጋ ሶስት ሚሊዮን ሺልንግ ከተከፈለ በኋላ መለቀቁን ዊልያም ሩቶ አስታወቁም። ፕሬዚዳንት ዊልያም ሩቶ ከኢትዮጵያ መንግስት ጋር በመተባበር እና በአዲስ አበባ ያሉት አምባሳደራቸው ባደረጉት ጥረት ሶስት ሚሊዮን የኬንያ ሺልንግ ለአጋቾች ከተከፈለ በኋላ ሳሙኤል ንጃጊ የተባለ ዜጋቸው መለቀቁን ገልጸዋል። ሳሙኤል ከሳምንታት በፊት ተቀጥሮ የሰራበት ከነበረው ድርጅት ታግቶ የተወሰደ ሲሆን የኬንያ ኤምባሲ ለኢትዮጵያ መንግስት ጉዳዩን ካሳወቀ በኋላ ድርድሮች መደረጋቸው ተዘግቧል። ዊሊያም ሩቶ እንዳሉት ሶስት ሚሊዮን የኬንያ ሺሊንግ ባጋቾች መጠየቁን ገልጸው ሳሙኤል ይሰራበት የነበረው ድርጅት ክፍያውን መክፈሉንም ገልጸዋል። ሳሙኤል ከተለቀቀ በኋላ አዲስ አበባ በሚገኘው የኬንያ ኤምባሲ መቆየቱንና ወደ ኬንያ ሄዶ ከቤተሰቦቹ ጋር መቀላቀሉን የተናገሩት ሩቶ ዜጎች የሚሰሩባቸው የውጭ አገር ድርጅቶች የሚታወቁ ከሆነ መንግስታቸው አስፈላጊውን ድጋፍ እንደሚያደርግም ገልጸዋል። በመጨረሻም የፕሮፌሰር ላጲሶ ጌታውን ዴሌቦ ስርዓተ ቀብር ተፈጸመም። ፕሮፌሰር ላጲሶ ጌታውን ዴሌቦ በቀድሞ በከንባታና ሀድያ አውራጃ በኩፋላ ሀበሌ ግንቦት 12 ቀን 1930 ዓ ም ተወልደው የመጀመሪያ ደረጃ ትምህርታቸውን በቢቾ ሆሳና ሚሽን ትምህርት ቤት እና በመንግስት ትምህርት ቤት ሲከታተሉ ቆይተው የሁለተኛ ደረጃ ትምህርታቸውን ደግሞ አዳማ በሚገኘው በአፄ ግላውዲዮስ ሁለተኛ ደረጃ ትምህርት ቤት እና ባይብል አካዳሚ መማራቸውን የህይወት ታሪካቸው አስረዳል። ከዚያም ወደ አሜሪካ በማቅናት በኮሚኒቲ ኮሌጅ የከፍተኛ ትምህርታቸውን ተከታትለው በህብረተሰብ ታሪክ የመጀመሪያ ድግሪያቸውን ተቀብለዋል። ከሃዋርድ ዩኒቨርሲቲም በአፍሪካ ታሪክ ጥናት የማስትሬት ድግሪያቸውን፣ በኢትዮጵያ በአፍሪካና በአውሮፓ ታሪክና በፍልስፍና ደግሞ የዶክትሬት ድግሪያቸውን ከዚሁ ዩኒቨርሲቲ መውሰዳቸውን ታሪካቸው ይናገራል። ዶክትሬታቸውን ካጠናቀቁ በኋላ የፕሮፌሰርነት ማዕረግ ተሰጥቷቸው ለሁለት ዓመት በቨርጂኒያ ዩኒየን ዩኒቨርሲቲ ውስጥ ሲያስተምሩ ቆይተው የኢትዮጵያ አብዮት ሲፈነዳ የታሪክ አካል መሆን አለ ብኝ በማለት ወደ ሀገራቸው ኢትዮጵያ ተመልሰዋል። ወደ ሀገራቸውም ተመልሰው በዚሁ ስሜትና ሀሳብ ዙሪያ ምርምራቸውንና ማስተማራቸውን ገፍተውበት ሀገራቸውን ያገለግሉ ምሁር ሆነዋል። በአሜሪካን ሀገር በፍልስፍናና በታሪክ የመጀመሪያ ዲግሪያቸውን ሲማሩ ከ500 ተማሪዎች አንደኛ በመውጣት ከፍተኛ አድናቆት ማትረፍ መቻላቸው በሕይወት ታሪካቸው ተገልጿል። በዚህም ምክንያት በርካታ የአሜሪካን ሀገር ዩኒቨርሲቲዎች የነጻ ትምህርት ዕድል በአማራጭነት ማቅረባቸው ተገልጿል። ፕሮፌሰር ላጲሶ ጌታውን ደሌቦ ብዙ በተማሩ ተሰማሩበት ዘርፍ ባደረጉት ምርምር በርካታ የታሪክ መጽሐፍትን ያሳተሙ ሲሆን አበይት በሆኑ ሀገራዊ የታሪክ ክስተቶች ላይም በኢትዮጵያ መገናኛ ብዙሀን ሀሳብ በመስጠት ይታወቃሉም። ፕሮፌሰር ላጲሶ ጌታሁን ደሌቦ ካሳተሟቸው የታሪክ ስራዎች ውስጥ የኢትዮጵያ የገባር ስርዓት እና ጅምር ካፒታሊዝም አንደኛና ሁለተኛ የታሪክ መጽሐፍት፣ የኢትዮጵያ ረጅም የህዝብና የመንግስቱ ታሪክ አንደኛ መጽሐፍት፣ የኢትዮጵያዊነት ታሪካዊ መሰረቶችና መሳሪያዎች የቀይ ባህርና የአባይ ሸለቆ ሚና የምጽዋ ሲምፖዚየም በ974 ዓ ም የኢትዮጵያ የመከራ ስርዓትና የኤርትራ ጥያቄ አንደኛ፣ ሁለተኛ እና ሶስተኛ መጽሐፍት አጭር የጌዲዮ ሕዝብ ታሪክ ከ982 እስከ 966 የምርትና የባህል ዘመቻ በከምባታና ሀዲያ አውራጃም የአዲስ አበባ መዲና እድገትና ሚና በኢትዮጵያ ታሪክ ውስጥ ናሽናል አትላስና ሌሎች በርካታ የታሪክ መጽሐፍትን አሳትመው ለአንባቢያን ማቅረባቸው በህይወት ታሪካቸው ተዘርዝሯል። የታሪክ ተመራማሪው ባደረባቸው ሕመም ሕክምናቸውን ሲከታተል የተከፈሉ ቆይታው ጥቅምት 30 ቀን 2018 ዓ ም ከዚህ ዓለም በሞት መለየታቸው ይታወቃል። የፕሮፌሰር ላጲሶ ጌታሁን ደሌቦ ስርዓተ ቀብርም በጴጥሮስ ወጳውሎስ መካነ በቃብር ተፈጽሟል። ሀገርኛ ሪፖርት